ሀደራ በራ አድማሱ በአውስትራሊያ ና ኒው ዚላንድ ባለሙሉ ስልጣን አምባሳደር። እሁድ ህዳር ስምንት ኖቬምበር ሰባት በዓለም አቀፍ የአማራ ግብረ ኃይል ና በሜልበርን የአማራ ህብረት አስተባባሪነት የተቃውሞ ሰልፍ ተካሂደዋል። በፓርላማ ፊትለፊት ና እንደዚሁም በፌዴሬሽን አደባባይ ከአስተባባሪዎች ና ተሳታፊዎቹ ጋር ያካሄድነው ቃለ ምልልስም ከእኛ ጋር ያነሷቸው አንኳር ሀሳቦች ቢኖሩ የኢትዮጵያ መንግስት የህዝብ ጥያቄን በኃይል ለመፍታት ይልቅ የህዝብን ጥያቄ አድምጦ ተግባብቶ መፍታት የሚችልበት ደረጃ ላይ መድረስ አለበት የሚል ዋነኛ መልእክት አንስተዋል። በኢትዮጵያ መንግስት በኩል የአማራ ህዝብ ተደማጭነት ያላገኘው ከምን አኳያ ነው ከሚለው ለምን አንነሳም? አቶ ካሳሁን፣ ጦርነት ይቁም የሚለው የሚደገፍና የተቀደሰ ሀሳብ ነው። የኢትዮጵያ መንግስት በሀገሪቱ ያሉትን ሁሉም አይነት ችግሮች በሰላሙ መንገድ በድርድርና በውይይት ለመፍታት ነው የሚፈልገው። ይህንን በቃላት ብቻ ሳይሆን በተግባርም አሳይተዋል። ያው እንደምታውቀው በሰሜኑ የሀገራችን ክፍል ሲካሄድ የነበረው ጦርነት የዛሬ ሁለት ዓመት በደቡብ አፍሪካ ፕሪቶሪያ ላይ በተካሄደው ድርድር በሰላሙ መንገድ እልባት አግኝተዋል። ከኦነግም ጋር ያለው ችግር በሰላም ለመፍታት ሁለት ጊዜ ያህል በታንዛኒያ ዳሬ ሰላም ድርድር እንደተካሄደ ይታወቃል። በአማራ ክልል ትጥቅ አንስቶ ከሚንቀሳቀሱ ኃይሎችም ጋር የኢትዮጵያ መንግስት ለመነጋገርና ችግሩን በሰላም ለመፍታት ዝግጁ መሆንም በተደጋጋሚ ያሳውቀዋል። ጥረትም አድርጓል፣ እያደረገም ነው። ነገር ግን በክልሉ የሚንቀሳቀሱ እነኚህ ታጣቂ ኃይሎች ሁሉም ነገር በኃይል እንጨርሳለን፣ መንግስትም በጉልበት እንጥላለን የሚል ነው። አንድም ጊዜ በሰላማዊ ድርድር በራቸውን ክፍት አድርገው በሰላም ንታዊ ምላሽ ለመስጠት ፈቃደኛ የሆኑበት ጊዜ አልሰማንም። ስለዚህ ትናንትና ተኩስ አቁም በሚል የተቃውሞ ሰፋ ያደረጉት ወገኖቻችን በክልሉ ያለውን ችግር በሰላም መንገድ በድርድር እንዲፈታ ለማድረግ በክልሉ በሚንቀሳቀሱ ኃይሎች ላይም ለሰላም ዝግጁ እንዲሆኑ ጫና እንዲፈጥሩ ነው ለኢትዮጵያ መንግስት እንደ ኤምባሲ የምንጠይቀው። በአማራ ክልል በመንግስት እና የፋኖ ታጣቂ ኃይሎች መካከል በሌሎችም ታጣቂዎች እንደዚሁ የሚካሄደው ፍልሚያ በመንግስት በኩል እስካሁን ምን የተወሰዱ ግብራዊ እርምጃዎች አሉ? አማራጭ መፍትሄ ብሎ የያዛቸው መፍትሄዎችስ ምንድን ናቸው? አመሰግናለሁ። በድጋሚ አቶ ካሳውን መንግስት፣ ቅድም እንደጠቀስኩት በሀገራችን ዘላቂ ሰላም እንዲሰፍን ሁሉም ወገን የሚያነሳው ጥያቄ በሰላማዊና በድርድር መንገድ ለመፍታት ጥረት እያደረገ ነው። ያው እንደምታውቀው ሀገራዊ ምክክር ኮሚሽን ተቋቁሞ በሀገሪቱ አሉ የሚባሉ ችግሮች በውይይት ለመፍታት በሀገር ደረጃ ሰፊ እንቅስቃሴ እየተደረገ ነው። ይሄ ብቻ ሳይሆን መንግስት በአማራ ክልል ከሚንቀሳቀሱ ኃይሎች ጋርም በሰላም ለመነጋገር ዝግጁ መሆኑን በተደጋጋሚ ያሳውቀዋል። ችግሩን በሰላም እና በድርድር ለመፍታት ፈቃደኛ ከሆኑ ወገኖችም ጋር የሚካሄድ ግንኙነት እንዳለ ያው ይታወቃል። ነገር ግን እነኚህ ታጣቂዎች የተበታተኑ እና በአንድ አመራርና እዚህ ሰንሰለት የሚንቀሳቀሱ ስላልሆኑ እውነት ለመናገር መንግስትም ከማን ጋር መነጋገር እንዳለበት በጣም ተቸግረዋል። ስለዚህ እንደኛ እምነት ትላንትና የተቃውሞ ሰልፍ ያካሄዱት ወገኖች ተኩሱ ይቁም ብቻ ማለት ሳይሆን እነኝህ ታጣቂዎች ለሰላም ዝግጁ እንደሆኑ ማሳመን፣ ቀጥሎም አንድ ላይ ተሰባስበው እና ወጥ የሆነ አመራር ፈጥረው ለውይይትና ለድርድር ዝግጁ እንዲሆኑ ተጽዕኖ መፍጠር አለባቸው ነው የምንለው። እኛ እንግዲህ እንደ ኢትዮጵያ ኤምባሲ እነኚህ ወገኖች የሚያነሱን ቅሬታ ለመስማት ብቻ ሳይሆን በክልሉም ያለውን ችግር ለመፍታት የሚያግዝ ሀሳብ ካላቸውም ለመቀበልና ለማስተናገድ ዝግጁ ነን ነው የምንለው። ስለዚህ ይህንን ጥያቄ በተመለከተ ያለኝ ምላሽ ይህን ነው። አቶ ካሳሁን ያ ማለት አሁን እንዳነሱት ለመናገር ምዝግጁንን ሲሉ እዚህ አካባቢ ያሉ ማናቸውም ቡድናትንም ሆነ በግለሰብም ቢሆን ጥያቄዎች አሉን ወይም ኮንሰርን አለን ብለው የሚሉ ወገኖች ቢኖሩ በቀጥታ ከእናንተ ጋር ለመናገር ይችላሉ ይችላሉ። አተካሳውን እኛ ያለነው የኢትዮጵያውያንን ድምፅ ለመስማት ለማስተናገድ፣ እኛ መፍታት የምንችለውን ለመፍታት፣ የማንችለው ደግሞ በመንግስት አቅርበ እንዲወሰን የማድረግ ኃላፊነት ተሰጥተን ነው የተቀመጥ እኛ ጥያቄያቸውን አግባብ ባለው በሰለጠነ መንገድ ጥያቄ ብቻ ሳይሆን መፍትሄ አቅጣጫውም ጭምር የሚያመለከት ሀሳብ ይዘው የመጣ ማንም ወገን ካለ ተቀብለን ሀሳቡን ለማስተናገድ እና ለሚመለከታቸው አካላት የመንግስት ኃላፊዎች ለማስተላለፍም ዝግጁ መሆናችን በዚህ አጋጣሚ መግለጽ ፈልጋለሁ። ስለዚህ እኛ ምንጊዜም ቢሆን ይህንን ጥያቄ እንዲህ አይነት መሰል ተቀራርቦ የመስራት ጥያቄዎችን ለማስተናገድ የኢትዮጵያ ኤምባሲ ዝግጁ መሆኑን በዚህ አጋጣሚ ማረጋገጥ እፈልጋለሁ። አቶ ካሳሁን የማረጋገጥን ነገር ካነሱ በሌላ በኩል በማህበረሰብ አባላቱ ወይም በተለያዩ ቡድናት አመላከት ወይም ቁርኝት ያላቸው ወገኖች አንዱ ያለፉት ረጅም ዓመታት የሚነሱ ነገሮች ቢኖሩ ጠንከር ያሉ ሀሳቦችን ይዘን ገፍተን ከሄድን ስማችን ወደ አገር ቤት ተላልፎ ወደዛ ብንገባ ችግር ሊደርስብን ይችላል። የስርዓት ወይም አፈና እንደዚሁ የቤተሰቦቻችን ላይ ችግር ሊደርስ ይችላል ብለው የሚሉ ስጋት ያላቸው ወገኖች አሉ። ይህን ስጋት እንደምን ነው የሚቀርፉት? እንደምን ነው የሚያረጋግጦላቸው? ሀሳባቸውን ስለገለጡ በእነሱ ላይ የሚወሰዱ እርምጃዎች እንደማይኖሩ። እንደዚህ አይነት ስጋትና ፍርሃት ያላቸው ወገኖች ካሉ ስለ እውነት መሰረት ያለው ስጋት ነው የሚል እምነት የለኝም። የተለየ ሀሳብ መስተናገዱ የተለየ አቋም በመያዙ ከዚህ ሀገር ይሄድ ይቅርና እዛም ቢሆን ይህን ያህል የመታሰር እና የመሳደድ እጣ የሚገጥመው ዜጋ ያለው በአሁኑ ሰዓት። ስለዚህ እኛ የምንለው እኛ እነኚህ ወገኖች የተደራጀ የበሰለ ሀሳብ ለሀገሪቱ ችግር መፍትሄ ሊሆን የሚችል ቁም ነገር ያለው አቋም ይዘው እስከቀረቡ ድረስ በዚህ ረገድ በእነሱ ላይ የሚደርስ ምንም አይነት ስጋት ሊኖር አይገባም። ይህንን ማረጋገጥ እፈልጋለሁ። እንደዚህ አይነት ስጋት አለብኝ የሚል ወገንም ካለ የኢትዮጵያ ኤምባሲ ይህንን አሹራንስ ማረጋገጫ ለመስጠት ዝግጁ ነው። በሚያራምደው የፖለቲካ አቋም ምክንያት የሚታሰር የሚሰደድ ማንም ወገን ማንም ዜጋ እንደሌለ በዚህ አጋጣሚ ማረጋገጥ እፈልጋለሁ። ሌላው በኤምባሲውም በኩል ለእናንተ በደረሱ ሪፖርቶች ወይም ደግሞ ከኢትዮጵያ አየር መንገድ አስተዳደር በኩልም እንደዚሁ እዚህ በሜልበርን የአፍሪካ ሙዚቃና ባህላዊ ፌስቲቫል ላይ በተከሉ ድንኳኖች ላይ ሁከት ተቀስቅሶ ነበር በተቃውሞ ሰልፈኞቹ የሚል አቤቱታ ተሰምተዋል። ያም ወደ እኛ ዘንድ ቀርበዋል። በዚህ ላይ ኤምባሲው የደረሱት ነገሮች ምንድን ናቸው? ለወደፊቱስ ምን መደረግ አለበት ይላሉ። አመሰግናለሁ። አተካሳውን ይሄ ጥያቄ በማንሳት እንግዲህ እነህ ወገኖቻችን ቅሬታቸውን በሰላሙ መንገድ የማቅረብ መብት እንዳላቸው እንድረዳለን። ሆንኝ ለተቃውሞ ከወጡት ከነ ወገኖቻችን መካከል የተወሰኑት የኢትዮጵያ አየር መንገድ በቅርቡ ለመጀመሪያ ያሰበውን በረራ ለማስተዋወቅ በተዘጋጀው አመታዊ የአፍሪካ ሙዚቃ እና የባህል ፌስቲቫል መድረክ ላይ በመሄድ ያስነሱት እውቀት አለ። ይሄ ግርግርና እውቀት ተገቢ አልነበረም። ተገቢ አልነበረም ብቻ ሳይሆን እነህ ግለሰቦች የፈጸሙት ተግባር በመድረኩ በታደሙ ሌሎች አፍሪካውያንና አውስትራሊያውያን ዘንድም ትዝብት ላይ እንዲወድቁ ያደረጋቸ ክሰት ነበር ነው የምለው። እንግዲህ እንደምታውቀው ወደ አውስትራሊያ የሚጀምረው በረራ በዓለም አንድ መቶ ሀምሳ አምስት በአፍሪካ ደግሞ ወደ ስልሳ በላይ የሚሆኑ የበረራ መዳረሻዎች ያሉት የኢትዮጵያ አየር መንገድ ኦሺንያን ከአፍሪካና ከተቀረው ዓለም ጋር በማገናኘት ረገድ ከፍተኛ ሚና ሊጫወት የሚችል የሀገር ኩራት የሆነ ትልቅ ተቋም ነው። የዚህ በረራ መጀመር በአውስትራሊያ ና በኒውዚላንድ በሚኖሩ ዜጎቻችን ብቻ ሳይሆን አፍሪካ ውስጥ ከፍተኛ መዋዕለ ንዋይ በማፍሰስ በሚንቀሳቀሱ የአውስትራሊያ ኩባንያዎች እንዲሁም በፓስፊክ ሀገራት በሚኖሩ አፍሪካውያን ዘንድ በከፍተኛ ጉጉት የሚጠበቅ በረራ ነው። እንደ ኢትዮጵያ ኤምባሲ እነኝህ ጥቂት ወገኖች የፈጸሙት ተግባር አብዛኛውን የኢትዮጵያዊ የማይወክል የኢትዮጵያ ብቻ ሳይሆን የአፍሪካ ኩራት የሆነው አየር መንገዳችን ወደ አውስትራሊያ የያዘውን የበረራ እቅድ ለማሰናከል የተደረገ ጥረት ነው ብለን ነው የምናምነው። ሌላው በሰልፉ አስተባባሪ ወገኖች በኩል የተነሳው አንዱ በድሮን ጥቃቶች እንደዚሁ በአማራ ክልል እንደሚካሄዱና በቁጥርም ሰማኒያ አራት የሚደርሱ ጥቃቶች እንደተሰነዘሩ ወደ አምስት መቶ ዘጠና ዘጠኝ የሞት ና ስመቶ ሰማኒያ ከፍተኛ ና ቀለል ቁስለት ደርሷል የሚል አቤቱታ አንስተዋል። ለዛ በመንግስት በኩል ያለው ምላሽ ምንድን ነው? እንግዲህ አቶ ካሳሁን ይሄ ኢትዮጵያ መንግስት ሰላማዊ ዜጎቹን እየገደለ ነው በሚል እያነሱት ተቃውሞ በእኛ እምነት እንግዲህ እንደምታውቀው በክልሉ የተወሰኑ አካባቢዎች የሚካሄደው ውጊያ በተዋጊዎች መካከል የሚካሄድ ግጭት ነው። በግጭት መሀል የሚጎዱ ሰላማዊ ሰዎች ሊኖሩ ይችላሉ። ነገር ግን መንግስት ሆን ብሎ ሰላማዊ እየገደለ ነው፣ እየጨፈጨፈ ነው፣ በድሮን ጥቃት እየፈጸመ ነው የሚለው ግን በእኛ እምነት ፍጹም የተሳሳተ ነው፣ ተቀባይነትም የለውም። ስለዚህ እኔ ይሄንን እንደው ትክክለኛው መሬት ላይ ቤተሰቦች ያለዋቸው ማጣራት ይኖርባቸዋል። መንግስት ዜጎችም ሆም ብሎ በድሮን በአውሮፕላን ቢጨፈጭበት አንዳችን ምክንያት የለውም። ስለዚህ ይሄ እንጀላ ከሀቅ የራቀና መሰረት የሌለው ክስ ነው ነው የምለው። አተቃሳውን አደራ በራ አድማሱ፣ በአውስትሬሊያና ኒውዚላንድ የኢፌዴሪ ባለሙሉ ስልጣን አምባሳደር፣ ስለ ቃለ ምልልሱ እናመሰግናለን። እኔም ለተሰጠኝ እድል በድጋሚ አመሰግናለሁ። አቶ ካሳሁን ታንኪዩ። ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ።